የማኅበራዊ መገናኛ ዘዴዎች ቅኝት በፍጥነት የሚለዋወጠው የወቅቱ የኢትዮጵያ የፖለቲካ ሁኔታ አነጋጋሪ የነበሩ ጉዳዮች እንኳ ትኩረት የመሳቢያ ቀናቸው በጥቂት ቀናት እንዲገደቡ አድርጓል። በማኅበራዊ መገናኛ ተጠቃሚዎች ዘንድ ይህ ሁኔታ ይበልጡኑ ጎልቶ ይስተዋላል። ሳምንት ይሻገሩና በርካቶች ይቀባበሏቸው የነበሩ አጀንዳዎች በዕለታዊ ክንውኖችና ሁነቶች ተተክተዋል። አብዛኞቹ በኢትዮጵያ ካለው የፖለቲካ ቀውስ ጋር የተዛመዱ ናቸው። ባለፈው ሳምንት መጨረሻ በተወካዮች ምክር ቤት በአከራካሪ ሁኔታ የጸደቀው የአስቸኳይ ጊዜ አዋጅ በኦሮሚያ የተለያዩ አካባቢዎች ተቃውሞ መቀስቀሱ የቅዳሜና እሁድ መነጋገሪያ ነበር። አዋጁን በመቃወም ከሰኞ እስከ ረቡዕ በኦሮሚያ የተጠራው የሥራ ማቆም አድማ ሌላው ትኩረት የሳበ ጉዳይ ሆኖ አልፏል። በክልሉ ካለው ተቃውሞና አድማ ጋር በተያያዘ በተለያዩ አካባቢዎች እየታሰሩ ስላሉ ሰዎችም በርካቶች ጽፈዋል። ከኦሮሞ አራማጆች ወይም አክቲቪስቶች መካከል አንዱ የሆነው ገረሱ ቱፋ አድማው መሳካቱንና አዋጁ እስኪነሳ ተመሳሳይ አድማዎች መቀጠል እንዳለባቸው ረቡዕ ዕለት በፌስቡክ ገጹ ጽፏል። ሕገ ወጡን የአስቸኳይ ጊዜ አዋጅ በመቃወም የተደረገው ሁሉን አቀፍ ቤት ውስጥ የመቀመጥ ተቃውሞ በተለይ በኦሮሚያ ውስጥ ካለፈው አርብ ጀምሮ በተሳካ ሁኔታ ተካሂዷል። የስርዓቱን የማፈን ምኞት እንዳጨለመበት ምንም ጥርጥር የለውም ልክ በኦሮሚያ ውስጥ በተደረገው ልክ ሌሎች የኢትዮጵያ ክልሎች ቢደረግ ኖሮ ደግሞ ጨቋኙን ኃይል በበለጠ ሊያሽመደምድ እንደሚችል ምንም ጥያቄ የለውም። ይህ የገዳዮች አዋጅ እስኪነሳ ድረስ ህዝቡ ትንፋሽ እየወሰደ መቀጠል ይኖርበታል። ጋልጋሎ አባዋቆ የተባሉ የፌስቡክ ተጠቃሚ ግን ትልቁ ችግር ያለው ፊንፊኔ ሆኖ ሳለ ጉልበት እየባከነ ያለው ሩቅ የኦሮሚያ ወረዳ ላይ ነው ሲሉ በአድማዋ ዜማ በገጻቸው ባወጡት ጽሁፍ ተከራክረዋል። የኦሮሚያ መንገድ በመዘጋቱ አዲስ አበባ ውስጥ ጭንቀት ይፈጠራል። ነገር ግን ይህ ጭንቀት ወደ ትግል ሊቀየር የሚችለው በሶስት ቀን አድማ አይደለም። ለአንድ ሳምንት የሚዘልቅ አድማ እንኳን ቢጠራ መንገዶቹ ሙሉ በሙሉ እስካልተዘጉ ድረስ አዲስ አበባ ላይ ያለው ተጽዕኖ፣ የሸቀጥ የዋጋ ንረት ብቻ ነው። ከአንድ ሳምንት በላይ የሚቆይ አድማ ለመሸከም ህዝቡ አቅም ያለው አይመስለኝም። አሁን አድማ በተጠራ ቁጥር የሚሆነው ወይንም እየሆነ ያለው የታጋዩን አቅም ወይም ጉልበት መቀነስ ብቻ ነው። አሁን ኦሮሚያ ውስጥ ያለው አስተዳደር በአብዛኛው ከህዝቡ ጋር እየተሰለፈ ነው፤ ግማሹ በፍርሃት፣ ግማሹ አምኖበት። ወደ ለውጥ ጎዳና በፍጥነት እንድንገባ ከተፈለገ አዲስ አበባ ቁጭ ብለው ትዕዛዝ የሚሰጡና የሀገሪቱን ችግር እየፈጠሩ ያሉትን ማስደንገጥ ነው። ይህ ሳይሆን ሌላ ቦታ ላይ ትኩረትና ጉልበት መጨረስ በየትኛውም መመዘኛ ተገቢ አይመስለኝም። አቡ ኢምራን የተባሉ የትዊተር ተጠቃሚ አድማው ተጽዕኖ አስከትሏል ባይ ናቸው። የሶስት ቀን የስራ ወይም የንግድ ማቆም አድማ ምን ያህል የአንድን ሀገር ኢኮኖሚ እንደሚያሽመደምድ ለማወቅ ፍሬሽማን ኢኮኖሚክስ ኮርስ ማስታወስ በቂ ነው ሲሉ በዩኒቨርሲቲ የመጀመሪያ ዓመት የሚሰጠውን የኢኮኖሚክስ ትምህርት አንስተዋል። ከአድማው መጠናቀቅ በኋላ በፌስቡክ ገጹ ሀሳቡን ያካፈለው ሲራክ ተመስገን በበኩሉ የሰሞኑ አድማ የጠቀመው ጌቶችን ብቻ ነው ብለዋል። ምክንያቱንም አንድ ሁለት ሲል ዘርዝሯል። አንደኛ ከዚህ ቀድሙ ተጽዕኖ መፍጠር ያልቻልና ዜጎችን ወደ ፍርሃት የመለሰ ነበር። ሁለተኛ ብዙ ዜጎች ሞተዋል፣ ታስረዋል። ሶስተኛ የኦህዴድ መዋቅር ተሰነጣጥቋል። የአንዳንድ የኦሮሚያ ከንቲባዎችና ምክትል ከንቲባዎች ታስረዋል። የኦሮሚያ ፖሊስ ምክትል ኮሚሽነር ጭምር ታስረዋል። አራተኛ የጀዋር መሐመድ ፌስቡክ ገጽ ከአንድ ቀን በላይ ተዘግቶበታል። የመረጃ ፍሰቱም በጣም ቀንሶ ነበር ብሏል። ሲራክ የጠቀሰው የኦኤምኤን ቴሌቪዥን ጣቢያ ዋና ዳይሬክተር የአቶ ጀዋር መሐመድ የፌስቡክ መዘጋት ነገር በርካታ የማኅበራዊ መገናኛ ተጠቃሚዎችን ቀልብ የሳበ ነበር። አቶ ጃዋር በዚህ ሳምንት የተከናወነውንና ከዚህ ቀደም የነበሩ አድማዎችን ጨምሮ በኦሮሚያ ያሉ ተቃውሞችን የሚያሳዩ መረጃዎችን ፎቶዎችንና ቪዲዮዎችን በግል የፌስቡክ ገጻቸው በተከታታይ በማውጣት ይታወቃሉና ነው ገጻቸውን እንዳይጠቀሙ በፌስቡክ ታግደዋል መባሉ መነጋገሪያ የሆነው። የፌስቡክ የማረጋገጫ ምልክት የተሰጠውንና ከ1 ሚሊዮን 300 ሺህ በላይ ተከታዮች ያሉትን ገጻቸውን ለመጠቀም እንደተቸገሩ በትዊተር ገጻቸው ሲያሳውቁ የቆዩት አቶ ጃዋር እንደ አማራጭ በሚል በወዳጆቻቸው የተከፈተ ሌላ ገጽን መጠቀም ጀምረዋል። አዲሱ የፌስቡክ ገጽ በጥቂት ቀናት ብቻ 98000 ተከታይ አፍርቷል። አቶ ጃዋርን ስለ ገጻቸው መዘጋት ሂደትና ከፌስቡክ ጋር ስለነበራቸው ውይይት ትላንት ምሽት አነጋግሬያቸው ነበር የዛሬ ሁለት ሳምንት አካባቢ የመጀመሪያው የፍረማጎ አድማ እየተካሄደ ባለበት ወቅት ነው። በፍጥነት እየለጠፍክ ስለሆነ አቢውዝ አርገኋል ለጊዜው ሰስፔንድ አርገህናል አሉኝ። ከዛ ኮንታክት አደረግኳቸው። በሚዲያም ሬፖርት ከወጣ በኋላ ደውለውልኝ፣ በስህተት ነው ብሎክ ያደረግንህ፣ እስፓም መስሎን ነበረ እንጂ አይደለም፣ ስለዚህ ይቅርታ ብለው ኢሜይል ጻፉልኝ። ደውለውም ወደ ሰላሳ ደቂቃ የሚሆን ጊዜ በስፋት ተወያየን እና ከእንግዲህ በኋላ እንዲህ አይነት ችግር አይገጥሙም ተባልኩ። ከዛ አንድ ሳምንት ምናምን ቆይተን እንደገና አንዳንድ ማውጣቸውን ፎቶዎች ማንሳት ጀመሩ። ከዛ ምንድነው እየሆነ ያለው ስል አሁንም ይቅርታ ጠይቀው ሬስቶር አደረጉት። አሁን ባለፈው ይሄኛው ዘመቻ ሲጀመር ደግሞ አሁንም ብሎክ አደረጉኝ። ደግሞ ብሎክ ሲያደርጉኝ ጻፍኩላቸው ኮሚኒኬት የማድረገው ግለሰብ አላወቃችም ነበረ አየችና ያው ሬስቶር ተደረገ እና እየሆነ ያለው ቴክኒካል ግልች ነው አሁን እያሉ የቴክኒካል ችግር ነው እያሉ ያሉት። ግን ያ ነው ብሎ ለማመን አስቸጋሪ ነው። ምክንያቱም ፍጥነት ነው እንዳይባል በጣም በጣም ፍጥነት ቀንሼ ነበር። የመጨረሻው ላይ ብሎክ ስደረግ አስር ፖስት ብቻ ነበር ፖስት ያደረግኩትና እንደውም እረፍት ወስጄ ከሰዎች ጋር ስልክ እያወራሁ እያለሁ ነው ተመልሼ ፖስት ላደርግ ስል ብሎክ ያደረግ እና ከዚህ ረገድ ስታየው የቴክኒካል ጉዳይም አይመስለኝም። የኔ ጥርጣሬ ምናልባት ግለሰብ በድርጅት ውስጥ ያለ ግለሰብ ሊሆን ይችላል ወይ ደግሞ በድርጅት ደረጃ ወይ ደግሞ በመንግስታት ጫና ያደረጉት ሊሆን ይችላል ብዬ ነው የምገምተው። ከሰኞ እስከ ሐሙስ ባሉት ቀናት አራት ጊዜ የፌስቡክ ገጻቸው እንደተዘጋባቸው የሚናገሩት አቶ ጀዋር፣ ይህም የሚሆነው ኢትዮጵያ ውስጥ ከፍተኛ ተጠቃሚ በሚበዛበት ጊዜ እንደሆነ ይገልጻሉ። ገጻቸው መልሶ ሲለቀቅላቸው የነበረው ደግሞ ኢትዮጵያ ውስጥ ሌሊት ሲሆን እንደነበረም ያስረዳሉ። እንዲህ አይነት አካሄድ ለእርሳቸው ብቻ ሳይሆን ለሌሎችም አሳሳቢ ነው ባይ ናቸው። ለእኔ የሚያሳስበኝ የእኔ ፌስቡክ መከልከሉ ብቻ ሳይሆን እንደዚህ አይነት ትላልቅ ፕላትፎርም ያላቸው ኩባንያዎች የእኛ ተጠቃሚዎችን በተለይ የአክቲቪስት ኮሚኒቲውን የሚዲያውን ማህበረሰብ ሴንሰር የሚያደርጉ ከሆነ የምትለጥፈውን ነገር እንዳትለጥፍ የሚያደርጉ ከሆነ እንዳትጠቀመው የሚያደርጉ ከሆነ በጣም አሳሳቢ ነው። በተለይ ደግሞ በግለሰብ ደረጃ ከሆነ ይህን እያደረጉ ያሉት ያለን ዳታ ያንተም ሆነ የኔና ያንተ ዳታ ፌስቡክ ላይ በጣም እንጠቀማለን እንደ ሶሻል ሚዲያ ሰዎች ያ ዳታ ምን ያህል ሴኪዩር ነው የሚለውንም በጣም ነው የሚያስፈራን። እና ይሄንን ጉዳይ ዘለቅ ያለ ውይይት ከፌስቡክ ጋር ለማድረግ ቀጠሮ እያያዝን ነው። ፕሮባብሊ ሌሎች አይነት የተቃውሞ እንቅስቃሴዎችን የምናደርግ ይሆናል ከፌስቡክ ገጻ ከገጻቸው ጋር ለ36 ሰዓታት ተቆራርጠው የነበሩት አቶ ጀዋር ሐሙስ ምሽት ገጻቸውን መልሰው መጠቀም መቻላቸውን ይፋ አድርገዋል። ከአስቸኳይ ጊዜ አዋጁ ጋር የተያያዙና ሌሎችንም መረጃዎች ማጋራት ቀጥለዋል። በእርሳቸው ገጽ በጉል እንደሚስተዋለው ሁሉ በርካታ ኢትዮጵያውያን የማኅበራዊ መገናኛ ተጠቃሚዎችም የአስቸኳይ ጊዜ አዋጁን ከተለያዩ ሁነቶች ጋር አቆራኝተው ሲያነሷቸው ሰንብተዋል። በፌዴራል ጠቅላይ አቃቤ ሕግ ጌታቸው አምባዬ በኩል ይፋ የተደረገው የአስቸኳይ ጊዜ አዋጁ አፈጻጸም መመሪያና አዋጁን ለመተግበር የተቋቋመው ኮማንድ ፖስት ሴክሬታሪያት አቶ ሲራጅ ፈጌይሳ የሰጡት መግለጫም መወያያ ሆኗል። አቶ ሲራጅ በኢትዮጵያ አንዳንድ አካባቢዎች የተፈጠረው አለመረጋጋት የቀለም አብዮት መልክ እየያዘና በግልጽ ስልጣን የመፈለግ አዝማሚያ እየታየበት መሆኑን መግለጻቸው አነጋግሯል። የሃሮን ቲዩብ አዘጋጁ አብዱራይ መሐመድ በትዊተር ገጻቸው ኢህአዴግ አንዴ ኮማንድ ፖስት አንዴ የቀለም አብዮት ከምትል የህዝብን ብሶት ስማና ለሀገራችን የሚበጀውን ጊዜው ሳይረፍድ አድርግ፣ ሲሉ መክረዋል። ደረጃ ቶምሳ በፌስቡክ ለመሆኑ አቶ ሲራጅ ፈጌሳ የቀለም አብዮትን ትርጉም ያውቁታል? የቀለም አብዮት ማለት ሰላማዊ ትግል ነው። ሰላማዊ ትግል ነው ብሎ ካመኑ ምኑ ነው ጥፋቱ? ወይስ ሰውየው የመጡበትን ነው የሚያወሩት? ሲሉ ጠይቀዋል። ኤልያስ ግደይ በበኩላቸው የቀለም አብዮት ኢትዮጵያ ውስጥ የመሳካት እድሉ ዜሮ ነው። ግብፅ፣ ቱኒዚያም ሆነ ሊቢያ ምን አተረፉ? ወታደራዊ መንግስት አክቲቪስቶችም ጸጸትና እስር በአመጽ ዲሞክራሲያዊ መንግስት አይመሰረትምና ሲሉ በፌስቡክ ገጻቸው ጽፈዋል የሰሞኑ ቋንቋ ደግሞ የቀለም አብዮት ነው ሲሉ የጻፉት አንዋር አንዋር ደግሞ በነገሩ ላይ ምጸታዊ አገላለጽን መጠቀም መርጠዋል አሁን ደግሞ በቀለም ያሸበረቀ ልብስ ለብሰን ስንሄድ የቀለም አብዮት ብለው ሊያስሩ ነው ማለት ነው ሴቶችዬ ጠንቀቅ በሉ ሲሉ ተሳልቀዋል የዛሬው መሰናዷችን እስካሁኑ ነበር። ተስፋ ለሞልደየስ ነኝ። ሰላም።